ለእወሮች ብርሃን ላንካሶች ላንካሶች ምርኩዝ ነህ፣ ለእወሮች ብርሃን ላንካሶች ላንካሶች ምርኩዝ ነህ። ሁሉም ሲቸገሩ ሁሉም ሲቸገሩ ፈጥነህ ትደርሳለህ። ሁሉም ሲቸገሩ ሁሉም ሲቸገሩ ፈጥነህ ትደርሳለህ። ክፉ ግብ ሰራብህ ሰራብህ አስቀየመህ በጣም ክፉ ግብ ሰራብህ ሰራብህ አስቀየመህ በጣም ሲወዱት የማያውቅ ሲወዱት የማያውቅ ይሄ ክፉ ዓለም ሲወዱት የማያውቅ ሲወዱት የማያውቅ ይሄ ክፉ ዓለም አንተ ግን ክፋቱን ክፋቱን ተንኮሉን አንተ ግን ክፋቱን ተንኮሉን ተንኮሉን ሳታስብ አንተ ግን ክፋቱን ተንኮሉን ተንኮሉን ሳታስብ ለእገስከው በነጻ ለእገስከው በነጻ ሁሉን ያለ ገደብ ለእገስከው በነጻ ለእገስከው በነጻ ሁሉን ያለ ገደብ የመጻብ ጉ አምላክ ማነው ማነው ደግ እንዳንተ? የመጻብ ጉ አምላክ ማነው ማነው ደግ እንዳንተ? ሰው ለማዳን ሲል ሰው ለማዳን ሲል ተሰቅሎ የሞተ ሰው ለማዳን ሲል ሰው ለማዳን ሲል ተሰቅሎ የሞተ